ህዳሴ ግድብ የአንድ ፓርቲ ሳይሆን የህዝብና የሀገር ነው ያለው የኢትዮጵያ ራዕይ ፓርቲ ግንባታውን እንደሚደግፍ አስታውቋል። በዚህ ውጥን ላይ የሚቃጣን ማንኛውንም ትንኮሳና ጥቃት አጥብቆ እንደሚያወግዝም ፓርቲው በሁለተኛ ጠቅላላ ጉባኤው ማጠቃለያ ባወጣው መግለጫ አስረድቷል። በሌሎች ሀገራዊ ጉዳዮች ላይ ያለውን አቋምም ይፋ አድርጓል። ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ አለው። ከአዲስ አበባ በህዳሴው ግድብ ግንባታ ምክንያት የአባይ ወንዝ የሚፈስበት አቅጣጫ መቀየር ግብፅ በጉዳዩ ላይ ያላትን አቋም ይበልጥ ግልጽ አድርጎታል። በዚያች አገር መሪና በሌሎችም ፖለቲከኞቿ በተሰጡ አስተያየቶች ምክንያትም ሁኔታው አነጋጋሪ ሆኖ ቀጥሏል። በአስተያየቶቹ ቅር መሰኘቱን የገለጸው የኢትዮጵያ መንግስት ግን ግንባታው መቼም እንደማይቋረጥ ግልጽ አድርጓል። ተቃዋሚ ፓርቲዎችም የየራሳቸውን አቋም ይፋ እያደረጉ ነው። ትናንት ባካሄደው ሁለ ሁለተኛ ጠቅላላ ጉባኤው ማጠቃለያ መግለጫ ያወጣው የኢትዮጵያ ራእይ ፓርቲ የህዳሴው ግድብ የአንድ ፓርቲ ሳይሆን የህዝብና የሀገር ነው ብሏል። በመሆኑም ግንባታውን እንደግፋለን ሲል አስታውቋል። ሀገራዊ ፋይዳ ባለው በዚህ ፕሮጀክት ላይ የሚቃጣን ማንኛውንም ትንኮሳና ጥቃት አጥብቆ እንደሚያወግዝም ጠቅሷል። የርዕዮተ ዓለም ፍልስፍናና የፖለቲካ ልዩነቶችን ወደ ጎን በመተው ሀገራዊና ህዝባዊ በሆነው በአባይ ጉዳይ ላይ በጋራ ለመቆም መወሰኑንም አስታውቋል። የኢትዮጵያ መንግስትም በህዳሴው ግድብ ላይ ያገባናል የሚሉ የፖለቲካ ፓርቲዎችን ሰብስቦ እንዲያወያይ የኢትዮጵያ ራእይ ፓርቲ ጠይቋል። በሌላም በኩል ፓርቲው የእድገትና የትራንስፎርሜሽን እቅድን ጨምሮ ኢህአዴግ እየተከተለው ያለው የፖለቲካና የኢኮኖሚ መስመር እየሰራ አይደለም ብሏል። ሊቀመንበሩ አቶ ተሻለ ሰብሮ ለቪኦኤ ሲናገሩ ስርዓቱ ሊስተካከል እንደሚገባ አብራርተዋል። ትራንስፎርሜሽን አልሰራም። እንደውም ስላልሰራ ብቻም አይደለም፣ መሆንም ስላለበት ፓርቲያችን ስለሚያምን

የመፍትሄ ፖሊሲዎች የሰሩ አይደለም፣ ልጅ የሰሩም አይደለም። ስለሆነም ሪፎርም መደረግ አለባቸው፣ መለወጥ አለባቸው፣ በአዲስ መተካት አለባቸው። ፓርቲው በጉባኤው ማጠቃለያ በሌሎች ሀገራዊ አጀንዳዎች ላይ ያለውን አቋምም ይፋ አድርጓል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።